ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ ሊጎብኙ። በሳይበር ደህንነት ተጠባቢ ከሆኑት ኢንጂነር አያሌው አስፋው ጋር ቀደም ባለው የቃለ ምልልስ ክፍለ ዝግጅታችን የኢትዮጵያ ንግድ ባንክ የገጠመውን የገንዘብ አላግባብ በደንበኞቹ እጅ የመግባት አስባብ የሳይበር ጥቃትና መከላከል ዲጂታልና ጥሬ ገንዘብን አስመልክተን በመደምደሚያ ዝግጅታችን አትኩሮት ቸረን በመነጋገሪያ ነጥብነት እያነሳ ነው። በ2009 በአምስት ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ ተቋቁመው በ2024 ኢራን፣ ግብጽ፣ ኢትዮጵያና የተባበሩት አረብ ኤምሬትስን አክሎ ዘጠኝ አባል ሀገራትን ያቀፈው በእንግሊዝኛው ምህጻረ ቃል ብሪክስ በሚል መጠሪያው ቆሞ ካለው የታዳጊ አገሮች መንግስታዊ ድርጅት ጋር የተያያዘ ነው። የጋራ ምጣኔ ሀብት፣ ፖለቲካዊና የጸጥታ ጉዳዮች ያስተሳሰራቸው የብሪክስ አባል ሀገራት የወቅቱን የዓለም አሰላለፍ የሚያንጸባርቅ የፋይናንስ ተቋም ለማቆም ተልመው ያሉ ቢሆንም ማሟሻቸውን፣ በአባል ሀገራቱ መካከል ዓለም አቀፍ ግብይት ሲያደርጉ የአሜሪካን ዶላርን ከመጠቀም ይልቅ በየሀገሮቻቸው መደበኛ ገንዘብ ለመገበያየት ከስምምነት ደርሰዋል። ይህ ዲዶላራይዜሽን ወይም የአሜሪካ ዶላር አልባ የገንዘብ ልውውጥ ለታዳጊ አገራቱ ስለሚኖረው ቱረፋቶችና ስለሚያስከትላቸው ጉዳቶች አንስተናል። የኢንጂነር አያሌው አተያይ እንዲህ ነው። ከአስራ ዘጠኝ ሰማኒያ ዘጠኝ እስከ ሁለት ሺ ስምንት እና ዘጠኝ ድረስ ይሄ የአሜሪካ የኢንተርናሽናል ፋይናንሻል ክራይሲስ የአሜሪካ የሃውሲንግ ክራይሲስ እስከመጣበት ድረስ ጊዜ ያለው ነው። ከዛ በኋላ ክሪፕቶ ከረንሲም የተመሰረተው በሁለት ሺ ስምንት ጀምሮ ስለሆነ መልቲፖላር የሚባል በዩኤስ እና በብሪክስ በነዚህ በሁለቱ ጎራዎች መካከል በዩናይትድ ስቴትስ እና ባላዮቿ ከዛ በብሪክስ መካከል ያለው መልቲፖላር የሚል ነው መሆን ያለበት። ከእንግዲህ ዩኒፖላር በሆን የለበትም። የአሜሪካ ዶላር አለምን የሚያንቀሳቅስበት ሁኔታ ማብቃት አለበት ነው የተባለው። እና እነዚህ ሶስቱ ኢኮኖሚክ እና ፋይናንሻል ኦርደር ሲሆኑ ወደፊት የሚመጣው ምንድ ነው ካል፣ ዲጂታል ኦርደር ነው። ምን ይሆናል ለሚለው እኔ አሁን ይሄን ይሆናል ብዬ መናገር አልችልም። የዓለም ቴክኖሎጂ በፈጣን ደረጃ እያደገ ስለሆነ ዲጂታል ኦርደር ነው የሚመጣው። ይሄ ዲጂታል ኦርደር እንዴት ይሆናል? ወደዛ ብዙ አልሄድም። ግን ብሪክስ ይሄንን ነገር ለምንድን ነው ዲዶላራይዜሽንን፣ ለምን አደረጉ ስንል ብዙ ሁኔታዎች አሉ። በአብዛኛው ይሄ በኢንተርናሽናል ደረጃ ያለው ባላንስ ያልሆነ ወይም የአንድ ወገን የሆነ የኢኮኖሚና የፋይናንስ አጠቃቀም በተለይ በተለይ በአይኤምኤፍ እና በወርልድ ባንክ የበላይነት በስዊፍት የባንክ ሲስተም የሚንቀሳቀሰው የዓለም ኢኮኖሚ ኢመርጂንግ የሆኑ አገሮችን እየጎዳ ነው፣ እንደ ብሪክስ ሜምበር አገሮችን እየጎዳ ስለሆነ፣ ስለዚህ መለወጥ አለበት ተብሎ ነው እንግዲህ የተነሳው፣ ዋናው አነሳሱ ማለት ነው። ይሄ ዲዶላራይዜሽን ማለት እንግዲህ በአብዛኛው በመሪነት እያቀነቀነች ወይም ብዙ እየሄደችበት ያለችው ቻይና ነች። ቻይና ከአርባ በላይ በሆኑ አገሮች ላይ የራሳቸውን ቻይና መኒ የሆንን ወደ ዲጂታል ቀይረው አገሮች በዚህ ሆልሴለር ሲዲቢሲ በሚባለው አማካኝነት አገሮች በራሳቸው ገንዘብ ሊገበያዩ የሚችሉበትን ሁኔታ ሲስተም የቅድም ኤም ብሪጅ ባልኩ ማለት ነው በሱ እየሰሩበት ነው አሁን። ስለዚህ የመጀመሪያው ከዶላር ዲታች የሆነ ወይም ፕሮሰስ እያደረገች ያለች ሀገር ቻይና ስትሆን ራሻ በተጨማሪ በከፍተኛ ደረጃ ፑሽ እያደረጉ ነው። እነዚህ ሁለቱም እንግዲህ የብሪክስ ሜምበር ሀገሮች ናቸው። ሌላው በቅርብ የገቡትንም ሀገሮች ኢትዮጵያም ገብታለች። የዚሁም ግብፅ እና ሳውዲ አረቢያ፣ ኤምሬት እነዚህ ከዶላር ዲታች እንዲሆኑ የሚገበያዩትን የውጭ ንግድ በራሳቸው ገንዘብ እንዳረጉ ተብሎ እየተሄደበት ያለ ነው። ብዙ የተጠናከሩ ዳታ ባይኖረኝም ሳውዲ አረቢያና ቻይና ከአንድ ትሪሊየን ዶላር የሚበልጥ ግብይት ያደረጉት የአሜሪካ ዶላር ሳይኖረው በራሳቸው ገንዘብ በዚህ ኤምብሪጅ ባልኩ ቅድም በሱ አማካኝነት ነው ግዢ ያደረጉት። እንደዚሁም ቻይና ከአርባ ሀገሮች ጋር ግንኙነት አድርጋለች። ይሄንን ከአርባ ሀገሮች ጋር የምታደርገውን ግብኝት ትሬድ ሪሌሽኑን ማለት ነው። እሱን በራሳቸው ገንዘብ። ይሄ እንግዲህ ምንን ያመጣል ካልን እያንዳንዱ አገር ከረንሲን ስትሮንግ ያደርገዋል፣ የዶላር ዶሚናንስን ያስቀራል፣ ይቀንሳል። እንግዲህ በዚህ በዶላር ዶሚናንስ ምክንያት ብዙ ሀገሮች የኢኮኖሚ ማዕቀብ ሲደረግባቸው አይተናል። ባለፈው እንኳ ጣሊያን ላይ በተደረገው ጂ ሰቨን ስብሰባ ላይ የጂ ሰቨን ሜምበር ሀገሮች ተሰብስበው ምንድነው ያደረጉት ብንል ፍሪዝ የተደረገውን የራሻን አሴት ወለዱን ለዩክሬን እንዲሰጥ ነው የተወሰነ። ይሄ እንግዲህ በአንድ ሀገር ላይ መወሰን ማለት ነው። ስለዚህ በተለይ በተለይ የብሪክስ ሜምበር ሀገሮች ይሄን ነገር ፕራክቲካል አድርገው የሀገራቸውን ኢኮኖሚ ስቴብል ማድረግ፣ እንደዚሁም የሀገራቸውን ከረንሲ ምንም ዶላር ሳያስፈልገው እርስ በእርሱ ለምሳሌ ሳውዝ አፍሪካ ከኢትዮጵያ ኢትዮጵያ ቻይና ከህንድ ለሚገዟቸው ወይም ለሚያደርጓቸው የንግድ ልውውጦት የራሳቸውን ገንዘብ እንዲጠቀሙ፣ ይሄ ሲዲቢሲ የምንለው ሴንትራል ባንክ ዲጂታል ከረንሲ የምንለው ሲስተም ይሄንን የሚጠቀም ነው የሚዘረጋ ነው። ስለዚህ የአሜሪካ ዶላር ዲፔንደንስ መሆንን ይቀንሳል። ምን ጉዳት ያመጣል ለሚለው እንግዲህ በቅርቡ ጃፓን የአሜሪካን ዶላር ከሪዘርቭ ባንኳ ቀንሳለች። ምን እያደረጉ ነው ካለል በአንድ በኩል የሀገሮች የራሳቸውን ከረንሲ እንዲያሳድጉ ቴክኖሎጂውን በመጠቀም ማለት ነው። በሌላ በኩል ደግሞ አገሮች ባላቸው የዩኤስ ዶላር ጥርቅም ዩኤስ ዶላርን እንዳያጠራቅሙና ጎልድ እንዲገዙበት እያደረጉ ነው ያሉ። ይሄ ዲዶላራይዜሽንን እያፋጠነው ነው። ከተጀመረ ጥቂት ጊዜ ነው። ወደፊት እንግዲህ እንዴት ይስማማል? አሁን ያለው ሁኔታ ስናይ እንግዲህ ብሪክስ ሀገሮች በብሎክቼይን የተመሰረተው ኤም ብሪጅ የሚባለው ሲስተም እና በዌስተርን ካንትሪ ሆነ እስካሁን ድረስ በዓለም ሲሰራበት በነበረው በስዊፍት መካከል ያለውን እንዴት ማጣጣም ይቻላል የሚል ከፍተኛ ሪሰርች በአይኤምኤፍም በወርል ባንክም እየተደረገ ነው። በዲዶላራይዜሽን አሜሪካ ምን እያደረገች ነው የሚለው እየተናገሩ አይደለም፣ ግን ገንዘባቸውን የአሜሪካን ዶላርን ወደ ድጅት እየቀየሩ እንደሆነ አንዳንድ ሁኔታዎች ያሳያሉ። የአውሮፓ ዩኒየንን ብንወስድ የመጀመሪያውን ፌዝ ለአንድ ዓመት ኦልሞስት ወደ ማገባደዱ የሄዱ ነው። በሚቀጥለው አመት ላይ ሁሉም የአውሮፓ ሀገሮች ገንዘባቸውን ወደ ሴንትራል ባንክ ዲጂታል ከረንሲ እንዲቀይሩ ይደረጋል ተብሎ አውሮፓ ዩኒየን ፋይናንስ ገዥዋ ባለፈው ተናግረዋል። በተለይ የዚህ የዲዶላራይዜሽን ለታዳጊ ሀገሮች ኢትዮጵያን ጨምሮ ምን አይነት እህል ጠቀሜታ አለው ወይም ጉዳት አለው፣ አሉታዊና አወንታዊ ተጽዕኖዎቹ ምንድን ናቸው የሚል የዚህ የዲዶላራይዜሽን ተጽዕኖ ያው ኢትዮጵያ የብሪክስ ሜምበር ሆናለች። ኢትዮጵያ ስለፈለገች አይደለም የብሪክስ ሜምበር የሆነችው፣ የብሪክስ ሜምበር አገሮች ስለፈለጓት ነው። ላየን ኢኮኖሚ የሚባል የአፍሪካ በፈጣን ደረጃ ያደጉ በቅርቡ ኢመርጅ ያደረጉ አገሮች ከተባሉት ኢትዮጵያ አንዷ አድርገው ይዘዋል። በዛ ላይ ኢትዮጵያ ያላት በኢንተርናሽናል ደረጃ የዩናይትድ ኔሽን መስራች ነች። የአፍሪካ ዩኒየን መቀመጫ ነች። ዩናይትድ ኔሽን የአፍሪካ ብራንች ሄድ ኦፊስ ኢትዮጵያ ነው ያለው እነዚህ ሁሉ ተጨምረው ነው ኢትዮጵያ ወደ ብሪክስ እንድትመጣ የተደረገው። እና እንግዲህ ኢትዮጵያ እንደኔ መስቀለኛ መንገድ ላይ ነው ያለችው። መስቀለኛ መንገድ ላይ ስል ወደ ብሪክስ መምጣቱ ወይም የአይኤምኤፍን ፎርማሊቲዎች ብቻ አሟልቶ ወደ ስቴብል ኢኮኖሚ ሊወስደን አይችልም። ወደ ስቴብል ኢኮኖሚ ሊወስደን የሚችለው ዋናው ምክንያት ኢትዮጵያ አሁን ካለችበት ሲስተም ማገገም አለባት። ኢትዮጵያ ውስጥ ሁለት ሲስተሞች መሻሻል አለባቸው ከሚሉት እምነት ካላቸው ሰዎች አንዱ ነኝ። አገሪቱ የምትደራደርበት የፖለቲካ ሲስተም መሻሻል አለበት፣ መስተካከል አለበት። አሁን እንዳለው በጦርነት የተሸበበ ፖለቲካ መካሄድ የለበትም የሚላለኝ እኔ ወደ ፖለቲካው አልገባም። የፋይናንሻል ሴክተሩ ኢትዮጵያ ውስጥ ያለው የፋይናንስ ዘርፉ መስተካከል አለበት። የብሔራዊ ባንክ በቅርቡ ብዙ ነገሮችን እያካሄደ ነው። በዚህ በአይኤምኤፍ ቅድመ ሁኔታዎች እዛ ላይ ብዙም ባልመጣም አምስት ቅድመ ሁኔታዎች አሉ። እነዚህን አምስት ቅድመ ሁኔታዎች ሁሉም ሰው የሚያውቅ ይመስለኛል። ከነዚያ ውስጥ ሶስቱን እየተካሄዱ በሂደት ላይ ናቸው። ሁለቱም አሁን ተጀምሯል። ሁለቱ ትልልቅ ኮንዲሽኖች አይኤምኤፍ ያስቀመጣቸው እነሱ ኢትዮጵያ ላይ ፕራክቲካል ከሆኑ ለአጭር ጊዜ ይጎዱናል ለረጅም ጊዜ ምናልባት ልናገግም እንችላለን። አራተኛው የሀገሪቱ ሁኔታ መረጋጋት መኖር አለበት ነው። ይሄ ኢትዮጵያ ላይ ተወጥሮ ያለው ትልቁን የሰው ሀብት እየበላ ያለው ሀገሪቱንም ሪሶርስ ገንዘቡንም እየበላ ያለው ጦርነት መቆም አለ። ይሄ እኔም አቋም ነው፣ የእያንዳንዳችን ኢትዮጵያውያን አቋም መሆን አለበት። እሱ ከሌለ ወደ ብሪክስ ኢትዮጵያ ትሂድ የአምኤፍ እና ወርልድ ባንክንም ፕራክቲካል ጠር ይኸው ኬንያ ሰሞኑን እያየነ ያለ ሁኔታ አለ ለዚህ በምስራቅ አፍሪካ ያለው ይሄ ጂኦ ፖለቲካ ሁኔታ በጣም አጣብቅኝ ስለሆነ ኢትዮጵያን መስቀለኛ መንገድ ላይ አርጓታል። ሌላው ብሩን ዲቫልዩ ማድረግ ነው። ብሩን ዲቫልዩ ማድረግ ቅድም ያልኩት እንግዲህ አንዱ ከስድስቱ ችግሮች አንዱ የፊዚካል ገንዘቡ የኢትዮጵያ ብር ይሄ ፊዚካል ብሩ እሱ ዲቫልዩ መደረግ አለበት ነው። እሱ ዲቫልዩ ሲደረግ እንግዲህ አንገት የመታነቅ ያህል ነው። ያ እንዴት ይስተካከላል? እንግዲህ የተለያዩ ሁኔታዎች ይኖራሉ። አሁን በቅርቡም አዋጅ ተረቋል ተብሏል። ያ አዋጅ ያስተካክለዋል ያስተካክለውም እንግዲህ የሚታወቅ ነገር የለም። ስለዚህ ብሪክስ መግባት ኢትዮጵያን ይጠቅማል። ዲዶላራይዜሽን ለኢትዮጵያ ይጎዳናል። በሌላ በኩል ደግሞ የብሪክስን ሲስተም ኢትዮጵያ ብትጠቀም እንጠቀማለን። ስለዚህ መስቀለኛ መንገድ ላይ ነው ያለ ነው ብያለሁ። እንግዲህ መስቀለኛ መንገድ በዌስተርን እና በኤስት ላይ ነን ያለ ነው። ሌላው መስቀለኛ መንገድ እንግዲህ በከፍተኛ አደጋ ላይ ነው ያለ ነው ሀገሪቱ። በኢኮኖሚ እየዳሸቀች ጦርነቱ እየቀጠለ የሀገሩን ሪሶርስ እየበላ ነው ያለው፣ እና ይሄ ሁላችንም፣ እያንዳንዳችን ኢትዮጵያውያን ቆመን ማሰብ አለብን የሚል እንግዲህ አጠር ያለ ነገር ነው ያለኝ። ክሊር ሆኖ ከሆነ አቶ ያሌው አስፋው የኢንፎርሜሽን እና ኮሚኒኬሽን ቴክኖሎጂ ባለሙያ፣ ስለ ቃለ ምልልሱ እናመሰግናለን። እሺ እኔም በጣም አመሰግናለሁ ለተሰጠኝ እድል አቶ ካሳሁን። ወደፊትም ያለኝን ሀሳብ ለማጋራት ፈቃደኛ ነኝ። እጅግ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።